የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ በመጪው እሁድ ሳውዲ አረቢያ ውስጥ በኢትዮጵያውያን ላይ የተፈጸመውንና የተፈጸመ ያለውን ግፍ በመቃወም ሰላማዊ ሰልፍ አደርጋለሁ አለ። የሰልፍ እውቅና የሚሰጠው ክፍልም በቃል አሉታዊ መልስ እንደሰጠው አስታውቋል። መለስካቸው አማ ከአዲስ አበባ ዝርዝር ልኮበታል። ከቅርብ ቀናት ጀምሮ በሳዑዲ አረቢያ ውስጥ በስደት በሚገኙ ኢትዮጵያውያን ላይ የመንግስቱ የጸጥታ ኃይሎች የወሰዱትን አሰቃቂ እርምጃ በመቃወም አዲስ አበባ ከተማ ውስጥ በሚገኘው የኢትዮ ሳዑዲ ወዳጅነት ጽህፈት ቤት አካባቢ የተቃውሞ ሰልፍ ለማድረግ መወሰኑን የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ አስታወቀ። የወቅቱ የመድረክ ሊቀመንበር ዶክተር መረራ ጉዲና ለቪኦኤ አመሻሹ ላይ በስልክ እንዳስታወቁት፣ ይህንን ሰልፍ እንደምናደርግ ለሚመለከተው የመንግስት አካል በጽሁፍ ያስታወቅን ቢሆንም ለሌሎች ተመሳሳይ ጥያቄዎች ሰልፉን ማድረግ እንደማይችሉ ስላሳወቅን ለእናንተም አይፈቀድም የሚል የቃል ምላሽ እንደሰጣቸው ገልጸዋል። ዶክተር መረራ እንዳስታወቁት መልሱ በጽሑፍ ያልተሰጠን በመሆኑ ያቀድነውን ሰልፍ ከማድረግ እንደማንመለስ ሊታወቅ ይገባል ብለዋል። ሰልፉ የሚካሄደውም እሁድ ጠዋት ከአራት ሰዓት ጀምሮ እስከ ስድስት ሰዓት እንደሚሆንና በዚያም አካባቢ የትራፊክ ፍሰቱ አነስተኛ መሆኑን አውስተዋል። በሳኡዲ አረቢያ ውስጥ በኢትዮጵያውያን ላይ በሚደርሰው አሰቃቂ ድርጊት የኢትዮጵያ ታላላቅ የመንግስት ባለስልጣናትም ቅሬታቸውንና ና ቁጣቸውን የገለጡ መሆኑን ብዙሀን መገናኛ እየዘገቡ ይገኛሉ። መንግስት ከሳኡዲ አረቢያ እየተመለሱ ላሉ ስደተኞች ማቋቋሚያ የሚሆን በብዙ ሚሊዮኖች የሚቆጠር ገንዘብ እንደመደበም በቀኑ የኢትዮጵያ ቴሌቪዥን የዜና ዕወጃ ተሰራጅተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ሰማያዊ ፓርቲ ሳውዲ አረቢያ በሚገኙ ኢትዮጵያውያን ላይ እየደረሰ ያለውን ችግር በመቃወም የጠራው ሰላማዊ ሰልፍ በፖሊስ ተበተነ። አዲስ አበባ በሚገኘው የሳውዲ አረቢያ ኤምባሲ አቅራቢያ በተሰባሰቡ ሰላማዊ ሰልፈኞች ላይ ከፍተኛ ድብደባ፣ እንግልትና እስራት ተፈጽሟል ያለው ሰማያዊ ፓርቲ ድርጊቱንም አውግዟል። የአዲስ አበባ አስተዳደር በበኩሉ ሰልፉ ሕገወጥ ነው ነው የሚለው እስክንድር ፍሬው ተከታዩን ከዚያው ከአዲስ አበባ ልኮልናል። የተቃውሞ ሰልፉን የጠራው በሳውዲ አረቢያ በሚገኙ ኢትዮጵያውያን ላይ የሚደርሰውን ስቃይና እንግልት በመቃወም መሆኑን ሰማያዊ ፓርቲ ማስታወቁ ይታወሳል። ሰልፉ አዲስ አበባ በሚገኘው የሳውዲ ኤምባሲ አቅራቢያ እንዲካሄድ የታሰበው ከአምስት ሰዓት ተኩል ጀምሮ ቢሆንም የፓርቲው አባላት ደጋፊዎችና ሌሎች ዜጎች በአካባቢው መገኘት የጀመሩት ከዚያ ቀደም ብሎ ነው። የፌዴራልና የአዲስ አበባ ፖሊሶችም ገና ከጅምሩ ሰልፉን በትነዋል። ፖሊሶች የራሳቸውን ዜጋ ደብድበዋል፣ አስረዋል ያለው ሰማያዊ ፓርቲ ድርጊቱን አውግዘዋል። ከጠዋቱ አምስት ሰዓት ተኩል ጀምሮ ድብደባ ተፈጸመብን ያሉና እያነከሱ የሚሄዱ ሰልፈኞች፣ የሚያለቅሱ ሴቶች ተመልክቻለሁ። ሆ ብሎ መውጣት የሚፈቀደው ለእግር ኳስ ብቻ ነው ወይ ያሉ እናት ከነዚህ አንዷ ናቸው። ፖሊስ አንዳንዶቹን በቁጥጥር ስር ሲያውልና በመኪና ጭኖ ሲወስድም አይቻለሁ። ሌሎች ደግሞ በዚያው አካባቢ በመቆየት የደረሰባቸውን ሲናገሩ የመገናኛ ብዙኃንን ሳይቀርም ሲያማርሩ ታይተዋል። በመመለስ ላይ ከነበሩት ሰልፈኞች የተወሰኑት መልእክታችንን ሳናስተጋባ አንሄድም በሚል እንደገና ለመሰባሰብና መፈክር ለማሰማት ሞክረዋል። ፖሊሶች በፍጥነት በመክበብ እነዚህንም በትነዋል። ሰልፈኞቹም ለማምለጥ በፍጥነት ሲሮጡ ታይተዋል። ይህ ዜና እስከ ተጠናቀረበት ሰዓት ድረስ ከአስራ አንዱ የሰማያዊ ፓርቲ የስራ አስፈጻሚ ኮሚቴ አባላት ሊቀመንበሩን አቶ ይልቃል ጌትነትን ጨምሮ ዘጠኙ በስር ላይ እንደሚገኙ ፓርቲው አስታውቋል። ከስር የተረፉት ሁለት የስራ አስፈጻሚ ኮሚቴ አባላት ማለትም የህግ ጉዳይ ኃላፊው አቶ ይድነቃቸው ከበደና የሴቶች ጉዳይ ኃላፊዋ ወይዘሪት ሀና ዋለልኝ ለጋዜጠኞች መግለጫ ሰጥተዋል። የህግ ጉዳይ ኃላፊው አቶ ይድነቃቸው ከበደ እንዳሉት አባሎቻቸው፣ ደጋፊዎቻቸው እና ሌሎች ዜጎች የታሰሩት በሁለት ቦታዎች ነው። በአሁኑ ሰዓት ላይ ቁጥሩ ከፍተኛ የሆነ ሰው ወሎ ሰፈር አካባቢ በሚገኘው ላንቻ ፖሊስ ጣቢያ አለ። እንዲሁም ጠዋት ቀደም ብሎ እዚሁ አራት ኪሎ አካባቢ ላይ ከዚሁ ፖሊሶች መጥተው የፓርቲውን ሊቀመንበር ኢንጂነር ይልቃል ጌትነትን፣ እንዲሁም ምክትል ሊቀመንበር አቶ ስለሽን ፈይሳን ሌሎች አስራ አምስት የሚሆኑ የፓርቲ አባላቶችን አፍነው ስድስት ኪሎ በሚገኙ ፖሊስ ጣቢያ ላይ ይገኛሉ። ለአንቺ አካባቢ በሚገኙ ፖሊስ ጣቢያ ቁጥራቸው እስካሁን በመቶ የሚገመቱ የፓርቲው ከፍተኛ አመራርና አባላቶች እንዲሁም ህብረተሰቡ የሚገኙ መሆኑን ለመግለጽ እንወዳለን። የአዲስ አበባ አስተዳደር በሰጠው ምላሽ ሰልፉ ህገወጥ መሆኑን አስታውቋል። አንድ የከተማዋ አስተዳደር ከፍተኛ ባለስልጣን ለቪኦኤ ሲናገሩ አዘጋጆቹን ተችተዋል። የትና ከኤምባሲው በስንት ሜትር ርቀት ላይ እንደሚያደርጉ እንኳን ከእኛ ጋር አልተነጋገሩም፣ ያሉት እኚሁ ባለስልጣን የጠሩት ሰልፍ ህጋዊ እውቅና የለውም ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ